ችሎቱ ዛሬ የተሰየመው በነ አቶ በቀለ ገርባ አቃቤ ሕግ ያያያዘውን የሲዲ ማስረጃ ተተርጉሞ ለችሎቱና ለተከሳሽ ጠበቆች እንዲቀርብና የተከሳሽ ጠበቆች አስተያየት ተቀብሎ ብይን ለመስጠት ነበረ። ሆኖም ግን አቃቤ ሕግ ምስልና ድምፅ የሚተረጉም ተቋም ስላጣሁኝ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ትእዛዝ ይሰጥልኝ ባለው መሰረት ትእዛዙ ቢጻፍለትም ተግባራዊ አልሆነም። ችሎቱ አቃቤ ሕግ ግን ሲጠይቅ ትእዛዙ ለኤቢሲ እንደሰጡና ከኤቢሲ በኩል ትርጉሙ በቀጥታ ወደ ፍርድ ቤቱ ነው የምንሰጠው እንደተባሉ አስረድቷል። ፍርድ ቤቱም ይህን ትዕዛዝ የተሰጠበት ጊዜ ከግምት ውስጥ በማስገባት መጓተቱ አግባብነት እንደሌለው ተችቷል። ከፍርድ ሂደቱ በኋላ ከተከሳሽ ጠበቆች አንዱ የሆኑትን አቶ አመሃ መኮንንን አነጋግረናቸዋል። ሲጀመር ተከራካሪ ወገኖች በማስረጃነት የሚያቀርቧቸውን ሰነዶችም ሆኑ ሌሎች ነገሮች በፍርድ ቤቱ የሥራ ቋንቋ አስተርጉሞ የማቅረብ ኃላፊነት እንዳለባቸው፣ በተለይ ደግሞ ተከሳሾች ታስረው ባለበት ሁኔታ ይሄ ኃላፊነት ከፍተኛ መሆኑን የተፋጠነ ፍትህ ከማስገኘት አንጻር ይሄ ኃላፊነቱ ከፍተኛ እንደሆነና አቃቤ ህግ በትጋት ማድረግ እንደነበረበት ገልጽናል። ይህን አላደረገም። በመሰረቱ የፍርድ ቤትም ትዕዛዝ ሳያስፈልግ ተከራካሪ ወገኖች ከመጀመሪያ ክስም ሲያቀርብ አቃቤ ተከሳሾች መልስ የሚሰጡ ወይ መከላከያ የሚያቀርቡ ከሆነ የሚያቀርቧቸውን ሰነዶች በፍርድ ቤቱ የስራ ቋንቋ አስተርጉመው ማቅረብ እንደነበረባቸው። በዚህ ሁኔታ ግን ይሄም አልተደረገም። በኋላም ፍርድ ቤቱ በሰጠው እድልም አቃቢ ህግ ይህን ሰነድ አስተርጉሞ አላቀረበም። ስለዚህ በእኛ በኩል የጠየቅነው አቃቢ ህግ ኃላፊነቱን ባለመወጣቱ ምክንያት ይሄ ሲዲ የፍርዱ አካል እንዳይሆን እና በቀረቡት ማስረጃዎች ውሳኔ እንዲሰጥልን ነው የጠየቅነው የነበረው። እንግዲህ አቃቤ ህግ ለዚህ የሰጠው መልስ ያው እንደ ተቋም ተገቢውን ጥረት አድርገናል የሚል ነው በአንድ በኩል። በሌላ በኩል ይህን ስራ የምንሰራ አቃቤ ህጎች በቁጥር አነስተኞች ነን፣ የአቅም ችግር አለ፣ ብዙ ጉዳይ አለ። ስለዚህ የአቅማችንን አድርገናል የሚል ነው። መጨረሻ ላይ ፍርድ ቤቱ እንግዲህ የግራ ቀኛችን ክርክር ከሰማ በኋላ ያለው አቃቤ ህግ በኩል እነዚህን ሰነዶች ያው እኛ እንዳቀረብ ነው አስተርጉሞ የማቅረብ ኃላፊነት እንደነበረበት ይህን አለመወጣቱን ፍርድ ቤቱ ተገንዝቧል። በሌላ በኩል በእኛ በኩል ሰነዱ ከዚህ በኋላ የፍርዱ አካል መሆን ቀርቶ በቀረቡት ማስረጃዎች ውሳኔ ይሰጥልን ያለውንም በተመለከተ ያው ከትክክለኛ ፍትህ አንጻር ለጊዜው ይህንን መቀበል እንዳልተቻለና ሰነዱ ግን የግድ ተደርጉሞ መምጣት እንዳለበት በቀጥታ ትእዛዝም ለኢትዮጵያ ብሮድካስቲንግ ኮርፖሬሽን መሰጠት እንዳለበት ችሎቱ ተነጋግሮ አቋም መያዙን ገልጾ በዚሁ መሰረት ታዞ ለቀጠሮ ለሚያዝያ ሁለት ቀን ተሰጥቷል። አቃቤ ሕግ ማስረጃውን በወቅቱ አስተርጉሞ አለመምጣቱ የፍትህ ሂደቱ የተፋጠነ እንዳይሆን እንቅፋት እንደሆነም ነው አቶ አማሃም የገለጹልን። በዚህ ምክንያት ፍርድ ቤቱም እንደገለጸው በተለይ በአቃቤ ሕግ በኩል የሚጠበቅበትን ሳያደርግ በመቅረቱ ምክንያት ለተጨማሪ ቀጠሮ ምክንያት ሆኗል። ገና ሚያዝያ ሁለት እንግዲህ ይሄ ሰነድ ተተርጉሞ ቀርቦ ለእኛም ኮፒ ደርሶ ገና አስተያየት የምንሰጥበት ነው የሚሆነው። ችሎቱ የትርጉም ስራውን ተቀብሎ ለመመልከት ለሚያዝያ 2 2009 ዓ ም ተለዋጭ ቀጠሮ ይዘዋል። ለዶቼ ቨለ ራዲዮ፣ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።